የዲደብሊው ዜና ጤና ይስጥልኝ አድማጮቻችን። በመጀመሪያም ዋና ዋና ርሶቹ በድሬዳዋ ከተማ አስተዳደር በመጪው ሰኔ መጀመሪያ በሚደረገው አካባቢያዊ ምርጫ ለመወዳደር እስካሁን እጩ ያስመዘገበ ተቃዋሚ ፓርቲ እንደሌለ በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽፈት ቤት አስታወቀ። የድሬዳዋ የምርጫ ጽፈት ቤት ኃላፊ እንዳሉት ሰኔ 5 2013 ሊደረግ በታቀደው ምርጫ ለመወዳደር እስከዛሬ በይፋ የተመዘገበው ገዢው ፓርቲ ብልጽግና ብቻ ነው። የተባበሩት አረብ ኤምሬቶች በአሰብ የገነባችውን ወታደራዊ ጦር ሰፈር በከፊል ማፍረሷ ተዘገበ። አሶሲትድ ፕሬስ የሳተላይት ፎቶዎችን ጠቅሶ እንደዘገበው የተባበሩት አረብ ኤምሬቶች በጦር ሰፈር ውስጥ የሚገኙ መሳሪያዎችን ነቃቅላ እያጋዘች ነው፣ አዳዲስ ግንባታዎችንም አፍርሳለች። የኮቪድ-19 መከላከያ ክትባት በተወሰኑ የአፍሪቃ ሀገራት ከሚቀጥለው ሳምንት መጀመሪያ አንስቶ እንደሚከፋፈል የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል በምህፃሩ ሲዲሲ አስታወቀ። ሀያ ለሚሆኑ የአፍሪቃ ሀገራት ይከፋፈላሉ የተባሉት የመጀመሪያዎቹ አንድ ሚሊዮን የአስትራዜኒካ ክትባቶች ናቸው። ዜናው በዝርዝር በድሬዳዋ ከተማ አስተዳደር በመጪው ሰኔ መጀመሪያ በሚደረገው አካባቢያዊ ምርጫ ለመወዳደር እስካሁን እጩ ያስመዘገበ ተቃዋሚ ፓርቲ እንደሌለ በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽሕፈት ቤት አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ዘንድሮ ሊደረግ በታቀደው ምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን ካለፈው ሰኞ ጀምሮ እያስመዘገቡ ነው የምረጡኝ ዘመቻን በይፋ ጀምረዋል። የድሬዳዋ የምርጫ ጽፈት ቤት ኃላፊ ዚያድ ያሲን እንደሚሉት ግን በከተማይቱ ሰኔ 5 2013 ሊደረግ በታቀደው ምርጫ ለመወዳደር እስከ ዛሬ በይፋ የተመዘገበው ገዢ ፓርቲ ብልጽግና ብቻ ነው። ኃላፊው እንደሚሉት በከተማይቱ ይወዳደራሉ ተብለው ይጠበቁ የነበሩት አንዳንድ ክልላዊ ፓርቲዎች የፖለቲካ ፓርቲነት መመዘኛዎችን አላሟሉም። ሌሎቹ ደግሞ ጽፈት ቤት እንዳላቸው ቢያሳውቁም አድራሻቸውም በትክክል ለምርጫ ጽፈት ቤት እንደሚያካሂዱ አላሳወቁም። ከብሔራዊ ተቃዋሚ የፖለቲካ ፓርቲዎች እስካሁን በከተማይቱ ጽሕፈት ቤት መክፈቱ የሚታወቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብቻ ነው። ይሁንና ኢዜማም ቢሆን እጩዎቹን አላስመዘገበም፣ ቅስቀሳም አልጀመረም እንደ ኃላፊው የተባበሩት አረብ ኤምሬቶች በአሰብ የገነባችውን ወታደራዊ ጦር ሰፈር በከፊል እያፈረሰች መሆኑ ተዘገበ። አሶሲትድ ፕሬስ የሳተላይት ፎቶዎችን ጠቅሶ እንደዘገበው የተባበሩት አረብ ኤምሬቶች በጦር ሰፈር ውስጥ የሚገኙ መሳሪያዎችን ነቃቅላ ላይ እያጋዘች ነው። አዳዲስ ግንባታዎችንም በማፈራረስ ላይ ናት። ሀገሪቱ በጎርጎረሳዊ መስከረም 2015 በአሰብ የገነባችውን ወደብና ያስፋፋችውን የአውሮፕላን ማረፊያ በሳውዲ መራሹ የየመን ጦርነት የሁቴ አማጽያንን ለመውጋ ለመዝጋት ከባድ መሳሪያዎችንና የደቡብ ሱዳን ወታደሮችን ወደ የመን ለማጓጓዝ ስትጠቀምበት ቆይታለች። ጦር ሰፈሩን በከፊል ማፍረስ የጀመረችውም ወታደሮቿን ከየመን ካስወጣች በኋላ ነው። የተባበሩት አረብ ኤምሬቶች ከአሰብ ስለወጣችበት ምክንያት አለማሳወቋን የጦር ሰፈሩን ለ30 ዓመታት በሊዚ የሰጠችው ኤርትራም ስለ ጉዳዩ ተጠይቃ መልስ አለመስጠቷን አሶሲኤትድ ፕሬስ ዘግቧል። የተባበሩት አረብ ኤምሬቶች ከየመን 70 ኪሎ ሜትር ገደማ የሚርቀውን የአሰብ ወደብ ለማስተካከልና 3500 ሜትር ርዝመት ያለውን የአየር ማረፊያም ለማደስ በሚሊዮኖች የሚቆጠር ዶላር አፈሳለች። ጦር ሰፈሩ በየመኑ ጦርነት ወቅት በእስረኞች ማቆያነትም ያገለግል ነበረ ተብለዋል። ከሚቀጥለው ሳምንት መጀመሪያ አንስቶ የኮቪድ-19 መከላከያ ክትባት በተወሰኑ የአፍሪካ ሀገራት መከፋፈል እንደሚጀምር የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል በምህጻሩ ሲዲሲ አስታወቀ። የድርጅቱ ኃላፊ ጆን ንኬንጋሶንግ ዛሬ እንዳሉት አስትራዜኒካ የተባለው ክትባት ሀያ ለሚሆኑ ሀገራት ይከፋፈላል። በክትባቱ መርሃ ግብርም የጤና ሰራተኞች ቅድሚያ ይሰጣቸዋል። ንኬንጋሶንግ ክትባቱ ከ54ቱ የአፍሪካ ሀገራት ለየትኛዎቹ እንደሚሰጥ ግን አላሳወቁም። እንደ ኃላፊው ከሚቀጥለው ሳምንት አንስቶ የሚከፋፈሉት ከህንድ ይመጣሉ ከተባሉት ሰባት ሚሊዮን ክትባቶች ውስጥ የመጀመሪያዎቹ አንድ ሚሊዮን የአስትራዜኒካ ክትባቶች ናቸው። አስቀድሞ የገዛችውን የአስትራዜኒካን ክትባት በሌላ አይነት ክትባት የተካችው ደቡብ አፍሪቃ የክትባቱን መርሃ ግብር መጀመሯ ተዘግቧል። በቅርቡ የወጣ አንድ ጥናት አስትራዜኒካ ደቡብ አፍሪቃ የተገኘውን ልውጡን የኮሮና ተዋሲ የመከላከል አቅሙ ዝቅተኛ መሆኑን አስታውቋል። በዚህ የተነሳም ደቡብ አፍሪቃ ለጊዜው የአስትራዜኒካን ክትባት መስጠት አቁማለች። የማትጠቀመውን ይህን ክትባትም ለሌሎች ሀገራት ትሰጣለች ተብሏል። እስካሁን ልውጡ የኮሮና ተዋሲ ያልተመዘገበባቸው 12 ሀገራት ክትባቱን ከደቡብ አፍሪቃ የመውሰድ ፍላጎት እንዳላቸው የዓለም ጤና ድርጅት የአፍሪቃ ክፍል ኃላፊ ሞትሺድሶ ሞቲ አስታውቀዋል። የብሪታንያ ልውጥ የኮሮና ተዋሲ በስምንት የአፍሪካ ሀገራት ውስጥ ተገኝቷል። ንኬንጋሶንግ የአስትራዜኒካ ክትባት በጣም ውጤታማ ነው ሲሉ ዛሬ ተናግረዋል። የአስትራዜኒካ ክትባት እንደሌሎቹ ሌሎቹ ክትባቶች በከፍተኛ ቅዝቃዜ መቀመጥ ስለሌለበት በተለይ በመልማት ላይ ላሉ ሀገራት ጠቃሚ ተደርጎ ነው የሚወሰደው። በአፍሪቃ በኮሮና ተዋሲ የተያዙ ሰዎች ቁጥር 38 ሚሊዮን ገደማ ሆኗል። በሽታው የገደላቸው ደግሞ ወደ አንድ መቶ ሺህ እየተጠጉ ነው። ይህ ዶችቨለ ዲደብሊው ነው። ከአንድ ቀን በፊት ከአንድ የናይጄሪያ ትምህርት ቤት ከአርባ በላይ ሰዎችን ያገቱትን ታጣቂዎች የማሰሱ ዘመቻ መቀጠሉን የናይጄሪያ የጸጥታ ኃይል አስታወቀ። በማዕከላዊ ኒጀር ስቴት ካጋራ ከሚገኘው ትምህርት ቤት የታገቱትን ሰዎች በዘመቻ ለመታደግ የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ትዕዛዝ ሰጥተዋል። የወታደር የደንብ ልብስ የለበሱ ከባድ መሳሪያ የታጠቁ ሰዎች ትናንት ማለዳ ነበረ ከጋራ የሚገኘውን የመንግስት የሳይንስ ኮሌጅ ወርረው አንድ ተማሪ ከገደሉ በኋላ አርባ ሁለት ሰዎችን አግተው በአካባቢው ወደሚገኝ ጫካ የወሰዷቸው። ከታገቱት መካከል ሀያ ሰባት ተማሪዎች፣ ሶስት መምህራንና ሌሎች የኮሌጁ ሰራተኞች ይገኙበታል። የናይጄሪያ ጦር ሰዎቹን ለማስመለስ በጥንቃቄ የተቻለውን ሁሉ እያደረገ መሆኑን አስታውቋል። አጋቾቹ እስካሁን የጠየቁት ገንዘብ የለም። ባለስልጣናቱ እንዳሉትም ቢጠየቁም አይከፈላቸውም። እገታው የተካሄደበት ትምህርት ቤት ዛሬ ተዘግቶ ነው የዋለው። በዚያው በትናንትና ሁለት ታጣቂዎች እገታ በተፈጸመባት በኒጀር ስቴት በሚገኘው በጉራማ ከተማ ሁለት ሰዎች ገድለው ቁጥራቸው ያልተጠቀሰ ሰዎችን ማገታቸውም ተዘግበዋል። የአውሮጳ የሰብአዊ መብቶች ፍርድ ቤት ሩሲያ ያሰረቻቸውን የሩሲያ መንግስት ተቺ አሌክሲ ናቫልኒን እንድትፈታ ያስተላለፈውን ትእዛዝ ሞስኮ ህገወጥ ስትል ውድቅ አደረገች። የአውሮፓ ህብረት ትናንት ባሳለፈው ውሳኔ ሩሲያ ናቫልኒን በአስቸኳይ እንድትፈታ ጠይቋል። ይህን ካላደረገችም የአውሮጳ የሰብአዊ መብቶች ድንጋጌን እንደ ጣሰች ይቆጠራልም ብሏል ፍርድ ቤቱ። የሩሲያው ፕሬዚዳንት የቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፓስኮቭ የፍርድ ቤቱን ውሳኔ በሩሲያ የውስጡ ጉዳይ ጣልቃ መግባት ሲሉ አውግዘውታል። የአውሮፓ የሰብአዊ መብቶች ፍርድ ቤት የሩሲያው ተቃዋሚ አሌክሲ ናቫሊን እንዲለቀቅ መጠየቁ ሕገ ወጥ ነው። ይህ በሩሲያ የፍትህ ጉዳዮች የውስጥ ጉዳይ ጣልቃ የመግባት ከባድ ሙከራ ነው። እኛ ማናቸውንም ግጭት አንፈልግም። በሌላ በኩል ግን እነዚህ አይነት ውሳኔዎች፣ እንቅስቃሴዎችና ፍረጃዎች ብዙ ጥያቄዎችን ያስነሳሉ። ፓስኮቭ መጋጨት አንፈልግም ያሉት ምናልባት ሩሲያ አባል ከሆነችበት ከአውሮጳ ካውንስል የመውጣት ሀሳብ እንዳላት ሲጠየቁ በሰጡት መልስ ነበረ። ሩሲያ ውስጥ የተመረዙት ናቫልኒ ጀርመን ታክመው ካገገሙ በኋላ ወደ ሀገራቸው ሲመለሱ ነበር የታሰሩት። ከሁለት ሳምንት በፊትም ከዚህ ቀደም ተበይኖባቸው የነበረውን የእግድ ስርዓት በመጣሳቸው የሁለት ዓመት ተኩል ስርዓት ተፈርዶባቸዋል። ባለፈው ጎርጎሮሳዊ 2020 ዓ ም በአውሮጳ ህብረት አባል ሀገራት ተገን እንዲሰጣቸው ያመለከቱት ተሰዳጆች ቁጥር ከቀደመው ዓመት በ30 በመቶ ያነሰ እንደነበረ ህብረቱ አስታወቀ። ህብረቱ እንዳለው የተገን ጥያቄዎች ቁጥር የቀነሰው በኮሮና ተዋሲ ወረርሽኝ ምክንያት ነው። ማልታ ዋና ከተማ ቫሌታ የሚገኘው የአውሮጳ የተገን አሰጣጥ ድጋፍ ሰጪ ቢሮ ዛሬ እንዳስታወቀው በጎርጎረሳዊ 2020 በመላው አውሮጳ የተገን ማመልከቻ ያስገቡት ተሰዳጆች ቁጥር 461300 ነበረ ይህም በቀደመው በ2019 ዓ.ም. ተገን ከጠየቁት 671 መቶ ጋር ሲነጻጸር በ30 በመቶ ያነሰ ነው። የ2020ው የተገን ጠያቄዎች ብዛት በአውሮፓ ከ2013 ወዲህ እጅግ ዝቅተኛው መሆኑ ነው የተነገረው። ድርጅቱ እንዳለው የተገን ጠያቄዎች ቁጥር የቀነሰበት ዋነኛው ምክንያት በኮሮና ሰበብ ሀገራት የጣሉት የጉዞ እገዳ ነው። የተገን ጠያቄዎች ቁጥር መቀነስም የተሰዳጆች ጉዳይ ከቀድሞ በተሻለ ፍጥነት እንዲታይ ረድቷል። እንደ ድርጅቱ ይህ ዶቸ ቨለ ዲ ደብሊዩ ነው። ከዶይቸ ቨለ ዜናውን ለማብቃት እነሆ ዋና ዋና ርዕሶቹን በድጋሚ። በድሬዳዋ ከተማ አስተዳደር በመጪው ሰኔ መጀመሪያ በሚደረገው አካባቢያዊ ምርጫ ለመወዳደር እስካሁን እጩ ያስመዘገበ ተቃዋሚ ፓርቲ እንደሌለ በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽህፈት ቤት አስታወቀ። የድሬዳዋ የምርጫ ጽህፈት ቤት ኃላፊ እንዳሉት ሰኔ 5 2013 ሊደረግ በታቀደው ምርጫ ለመወዳደር እስከዛሬ በይፋ የተመዘገበው ገዢው ፓርቲ ብልጽግና ብቻ ነው። የተባበሩት አረብ ኤምሬቶች በአሰብ የገነባችውን ወታደራዊ ጦር ሰፈር በከፊል ማፍረሷ ተዘገበ። አሶሲትድ ፕሬስ የሳተላይት ፎቶዎችን ጠቅሶ እንደዘገበው የተባበሩት አረብ ኤምሬቶች በጦር ሰፈሩ ውስጥ የሚገኙ መሳሪያዎችን ነቃቅላ እያጋዘች ነው፣ አዳዲስ ግንባታዎችንም አፍርሳለች። የኮቪድ-19 መከላከያ ክትባት በተወሰኑ የአፍሪቃ ሀገራት ከሚቀጥለው ሳምንት መጀመሪያ አንስቶ እንደሚከፋፈል የአፍሪቃ የበሽታዎች መቆጣጠሪያና መከላከያ ማዕከል በምህፃሩ ሲዲሲ አስታወቀ። ሀያ ለሚሆኑ የአፍሪቃ ሀገራት ይከፋፈላሉ የተባሉት የመጀመሪያዎቹ አንድ ሚሊዮን የአስትራዜኒካ ክትባቶች ናቸው። ዜናው በዚሁ አበቃ።